ጤናና አካባቢ በየዓመቱ በመላው ዓለም ከሚከሰተው ከስድስት ሰዎች ሞት አንዱ ህይወቱ የሚያልፈው በካንሰር ምክንያት መሆኑን የዓለም የጤና ድርጅት ያመለክታል። ድርጅቱ እንደሚለውም በአሁኑ ጊዜ በዓለማችን ካንሰር ለሰዎች ህልፈተ ህይወት ምክንያት ከሆኑ በሽታዎች ሁለተኛ ደረጃን ይዟል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። እንደ የዓለም የጤና ድርጅት ባለፈው ጎርጎሮሳዊ ዓመት በካንሰር ሰበብ የሞቱት ሰዎች ቁጥር 9.6 ሚሊዮን ይገመታል። ከነዚህ መካከል ደግሞ ሰባ በመቶ የሚሆኑት ዝቅተኛና መካከለኛ ገቢ ባላቸው ሀገራት ኗሪ ነበሩ። ይህም ዛሬ ዛሬ ካንሰር የበለጸጉት ሀገራት ችግር መሆኑ ቀርቶ አፍሪቃና መሰል ክፍለ ዓለማትን የሚያሳስብ የጤና ችግር መሆኑን ነው የሚያመላክተው። መንስኤ የሚባሉትን ለጥቂት ደቂቃዎች እንቃኝ፣ አብራችሁን ቆዩ። ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት በአሁኑ ወቅት ካንሰር እየተስፋፋ የመጣ የጤና ችግር መሆኑ እየተነገረ እንደሆነ በመጠቆም በዋትሳፕ እና ፌስቡክ የሚከታተሉን አድማጮቻችንን በየአካባቢያቸው ስለ ካንሰርና ስለ ካንሰር ታማሚዎች ያስተዋሉትን እንዲያጋሩን ጠይቀን ነበር። አንዳንዶቹ በመገናኛ ብዙሃን ከሚሰሙት በዘለለ የካንሰር ታማሚ በአቅራቢያቸውን እንደማያውቁ ቢናገሩም፣ ብዙዎቹ ግን አሳሳቢነቱን በቅርብ ያዩዋቸውን ምሳሌዎች በማስደገፍ ሊገልጹልን ሞክረዋል። በዋትሳፕ ከደረሱን አስተያየቶች አንዱ ይህ በሽታ በጣም አደገኛ እየሆነ መጥቷል። እኔ ባለሁበት ቦታ ማንም ለሱ ትኩረት እየሰጠ አይደለም። የጤና ባለሙያዎችም ቢሆኑ ትምህርት ሲሰጡ አላየሁም። እንዳየሁት ከታማሚዎቹ ሴቶች ይበዛሉ። አንድ እኔ የታዘብኩትን ነገር ልንገራችሁ። አንዲት እናት ስራ እየሰራች ሳለ አንድ ቀን አመመኝ ብላ ሆስፒታል ተወሰደች። እዚያ ግን ምንም ማድረግ አንችልም ብለዋት ወደ አዲስ አበባ ጥቁር አንበሳ ሆስፒታል ለከፍተኛ ሕክምና ሰደዷት። እዛ ብትሄድም ታዲያ ቀጠሮ ተሰጥቷት ተመልሳ በጣም አሰቃይቷት ስት ሞት አይቻለሁ። ስለዚህ ባካችሁ እንደ ሌላው በሽታ ለዚህም ትኩረት እንዲሰጠው ብላችሁ ለህብረተሰቡ ትምህርት ቢሰጥ መልካም ነው። እናንተም ለሚመለከተው አካል አቅርቡልን ይላል የተከበሩ አድማጫችን። ጥቆማውና ስጋቶ ትልቅ ግምት የሚሰጠው በመሆኑ እኛም እንዳለ አቅርበነዋል። እርግጥ ነው ካንሰር በአሁኑ ጊዜ የብዙዎችን ቤት እያንኳኳ የሚገኝ ብዙም ያልተወራለት በሽታ ሆኗል። ኢትዮጵያ ውስጥ እንደ እርስዎ በዋትሳፕ አድራሻችን አስተያየታቸውን የላኩልን ሌላኛው ተከታታያችን፣ አዎን እውነት ነው ብዙ ወንድሞችና እህቶቻችን በበሽታው ተጠቅተዋል ብለውናል። በድምጽም እንዲህ ያሉ አሉ። አይ ስዶች በሎች ሰላም ናችሁ። እንግዲህ በእኛ አካባቢ የካንሰር በሽታ ያው በንን ሴቶች ላይ አልፎ አልፎ እየታየ ነው። በተለይ በሴቶች ላይ የጡት ካንሰር ጎልቶ ያለ ሆኗል ማለት ነው። ከወራት በፊት ስለ የጡት ካንሰር ማብራሪያ የጠየቅናቸው በጥቁር አንበሳ ሆስፒታል ከፍተኛ የካንሰር ሐኪም የሆኑት ዶክተር ማቴዎስ አሰፋም በተለይ በዋና ከተማ አዲስ አበባ ለሕክምናና ምርመራ ከሚመጡ አብዛኛዎቹ የጡት ካንሰር ተጠቂዎች መሆናቸውን እንዲህ ነበር የገለጹልን። አሁን በተለይ በአዲስ አበባ ውስጥ የካንሰር ምዝገባ እናካሄዳለን ላለፈው ሰባት አመት አካባቢ አዲስ አበባ የሚከሰቱ ካንሰሮች ስናይ የጡት ካንሰር በአንደኛ ደረጃ የሚቀመጥ ነው። ከምናያቸው ሴቶች ላይ ከሚከሰቱ ካንሰሮች ወደ ሰላሳ ሶስት ፐርሰንት ወይም አንድ ሶስተኛውን የሚይዘው የጡት ካንሰር ነው። ቀደም ሲል የበለጸገውና በኢኮኖሚ ያደገው ዓለም በሽታ ተደርጎ የታየ የነበረው ካንሰር አሁን ለምን ኢኮኖሚዋ ባልዳበረው አፍሪቃ የመስፋፋት አጋጣሚን ያገኘ የብዙዎች ጥያቄ ነው። በዋናነት ከሚጠቀሱት ምክንያቶች መካከል ታዲያ የአኗኗር ዘይቤ መለወጥ፣ የሰዎች አመጋገብ መቀየር፣ እንዲሁም በቂ የአካል እንቅስቃሴ አለማድረግ በሕክምና ባለሙያዎች ይነሳሉ። አስተያየታቸውን ካካፈሉ መካከል የሕክምና ባለሙያ መሆናቸውን ጠቅሰው ከዚሁ ከጀርመን የአመጋገብ ነገር ዋናው ጉዳይ ነው የሚል መልእክት ወደ ጻፉልን አብድዩ አድማሱ ደወልን። በሕክምናው ዘርፍ የስነ ልቡና ባለሙያ እና በዚህ ዘርፍም ትምህርት ላይ መሆናቸውን በመግለጽ ሰዎች ተዘጋጅቶ ጣጣውን የጨረሰ እሽግ ምግብ እየገዙ መመገብ መምረጣቸው አንዱ መዘዝ ነው ያሉበትን ምክንያት አስረዱን። የዛሬ አስር አመት ወይም ሰባት ስምንት አመት በፊት ብናይ ይሄ ያደጉት ሀገራት ወይም የምዕራባውያን ችግር ነው ተብሎ ይገመታል፣ ስፔሻሊ ካንሰር። አሁን ግን በጣም ተገላብጦች ሆነ፣ የሚገርም ነው ገና እያደጉ ያለው ሀገራትን አሁን ተስፋፋ ያለ ችግር ነው። ምንድን ነው ይሄ ምክንያት ብለን ስናይ አንደኛ ምግብ ነው ብዬ አምናለሁ፣ እንደ አንደኛው ኮዝ እንደ ባንሲ ምግብ ምንድነው? ብዙ እነዚህ ካንድ የሆኑ ወይም የታሸጉ ምግቦች በጣም አሁን እየተስፋፉ አሉ። በፊትኛ ጋር ዳይሬክት ነው። ሰው ከገበሬው ወይም ከሎካል ማርኬቶች ከየትኛውም ገበያ ዳይሬክት መግዛት ቀንሷል። በሙሉ ትተዋል ማለት አይቻልም፣ ቀንሷል። እና ምንድን ነው እየተጠቀሙ ያሉት የታሸጉ ፊኒሽ ፕሮዳክቶች እነዚህ ያለቁ የመጡት ከዚሁ ኢምፖርት ደር የሚሄዱት ከነዚህ ታላላቅ ወይም ከሜራውያን ሀገራት ማለት ነው። እነዚህ ምግቦች ችግራቸው የሚይዙት ምግብ ውስጥ ያለው ንጥረ ነገር ለዚህ በሽታ ያጋልጣል። ለካንሰር፣ ለብዙ አይነት በሽቶች ያጋልጣል። እነዚህ የታሸጉ ምግቦች እነ ፖፕኮርን፣ አሳዎች እና ሱካር ራሱ ወደ እነዚህ በሽቶች ያጋልጣል እና አሁን የሚገርም ነው ከገጠራማ አካባቢዎች ይልቅ ትልልቅ ከተሞች ላይ ነው። ሰዎች በጣም በቃ ምግብ መስራትን ሊያቀል ይችላል። ከተለያዩ ችግር ሊሆን እንዲችላል። የፋም የተለያዩ ነገሮች ሊሆኑ ይችላሉ። በቀላሉ ወዲያው ማቅረብ የሚቻል ወይም ገበያ ተኬደው ተገዝቶ ብዙ ነገር ፕሮሰስ ተደርገው ምግብ ከመስራት ይልቅ በቀላል ከሱፐርማርኬት ይገዛል፣ ወዲያው ይዘጋጃ፣ ይበላል። አንድ ለራሳችን እዛው እናንት ከኛው ገበሬ የሚገዛል። ገበሬው ተጠቃሚ ነው፣ እኛም ተጠቃሚ ነው ለጤና ሰው የሚመገበውን ይመስላል የሚሉ እንዳሉ ሁሉ አመጋገብ አንዱ አሳሳቢ የጤና አንከን ሊያስከትል የሚችል መሆኑን የሚጠቁም ነው የእሳቸው ማሳሰቢያ። የታሸጉ ምግቦችና ለረዥም ጊዜያት የቆዩ የተዘጋጁ ምግቦችን ከየገበያ አዳራሹ እየገዙ መመገብ አሳሳቢ ልማድ እየሆነ መምጣቱንም ያመላክታል። ሌላው በምዕራቡ ዓለም ሰዎች የግድ ህመም ጠንቶባቸው አልጋ እስኪ ይዞ አይጠበቅም ወደ ሐኪም ቤት ሄዶ የጤና ይዞታን ለማወቅ አስቀድመው የሚደረጉ የምርመራና የሕክምና ክትትሎች ህመሙ ስር ሳይሰድ እንዲደረስበት እንደሚረዱ ይታመናል። በጥቁር አንበሳ ሆስፒታል የካንሰር ከፍተኛ ሐኪም የሆኑት ዶክተር ማቴዎስ ኢትዮጵያ ውስጥ እንኳን የገጠሩ የከተማውም ነዋሪ ቢሆን በአብዛኛው ህመሙ ከጠናበት በኋላ ወደ ሕክምና እንደሚመጣ የነገሩንን ማስታወስ ይቻላል። አዲስ አበባ ውስጥም ሆነው ለጤና አገልግሎት ቅርበት ኖሯቸው ከሀምሳ ፐርሰንት በላይ የሚሆኑት ከፍ ካለ በኋላ ደረጃው ደረጃ ሶስት ወይም ደረጃ አራት ከሆነ በኋላ የሚመጡ ናቸው። ጀርመን የሚገኙት አስተያየታቸውን የሰጡን የህክምና ባለሙያም ቢሆኑ ሀገር ቤት ያለውን ከዚህ ጋር በማነጻጸር በሽታ ሳይብስ ወደ ሐኪም ዘንድ የመሄድን ልማድ እንዲህ ይላሉ። ካንሰርም ብቻ አይደለም እዚህ ጋር ማንኛውም በሽታ ላይ እና ጋር አክቹዋሊ ያው የህብረተሰቡም ብዙ ከባህል ጋም የተያዘ ነገር ነው ብዬ አስባለሁኝ። አል በዛ ደግሞ ሃይማኖት አለ፣ ብዙ ነገሮች አሉ። እዚህ ጋር ው እንደምናየው፣ እነሱ ጋር አይደለም ካንሰር፣ ቀለል ባለ ጉንፋን የሆነ ነገር የሚይዛቸው ለጤና በጣም ትኩረት ይሰጣሉ። አክሰሱም አላቸው፣ ወዲያው ይሄዳሉ፣ ወዲያው ይታያሉ ምን እንደሆነ። ይሄ በየትኛውም ሄልት ኬር ሲስተም ላይ ይመከራል። እኛ ጋር ደግሞ ብዙ ጊዜ ያው ያየነው ነው። ብዙ መሰራት አለበት ብዬ አስባለሁ። ብዙ ነገሮች፣ ይህንን ነገር ወደኋላ የሚይዙ ነገሮች አሉ። ቢሆንም ግን ጤና ነው። ጤና ከሌለ ህይወት የለም። ኦኬ፣ ገንዘብ ስለየለኝ አልሄድኩም ማለት ይከብዳል። ስትኖር ነው ገንዘብ የሚመጣው፣ ጤና ሲኖር ነው ሌላም ነገር የሚመጣው እና ምንድን ነው ብዙ ጊዜ እኛ ጋር ካንሰር አይደለም ማንኛውም በጣም ካደቀቀን በኋላ ከወደቅን በኋላ ወይም በቤተሰብ በግፊት ወይም ጓደኛ ወይም ሌላ ሰው ይዞን ሲሄድ ነው የምንሄደው እና ይሄ ነገር በጣም ይጎዳናል። ይህ ብቻ አይደለም በቂ አካል እንቅስቃሴ አለማድረግም ካንሰርና መሰል በሽታዎችን እንደሚጋብዝ የሕክምና ባለሙያዎች ደጋግመው ይናገራሉ። የመጓጓዣ ስልቶች እንደ ዛሬው ሳይስፋፉ ሰዎች ለረዥም ሰዓታት በእግር መንቀሳቀሳቸው ጤና እንደነበርም ያስታውሳሉ። ከቅርብ ጊዜያት ወዲህም ኢትዮጵያ ውስጥ በተለያዩ ከተሞች እንቅስቃሴ ጤንነትን ለመጠበቅ ያለውን ፋይዳ የሚያስገነዝቡ የሩጫና የእግር ጉዞ መርሃ ግብሮች የመደረጋቸው ዜና ይነገራል። ይህ ሊዘወተር የሚገባና ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለውን ነባር አባባል የሚያስታውስ ነው። እርሶስ፣ የራሱንና የቤተሰቦን ጤና ለመጠበቅ ምን ያደርጋሉ? ተሞክሮውን በአድራሻዎቻችን ሊያጋሩን ይችላሉ። ለዕለቱ ያልነውን ከማብቃታችን በፊት በፌስቡክ ገጻችን ፈለቀ ዋይ ቸኮል የተባሉ ተከታታያችን የጻፉልንን እናጋራችሁ። ፎቅ ላይ ተወልዶ አድጎ ተምሮና ኖሮ ከመሰል ችግሮች ማምለጥ አይቻልም ይላሉ ፈለቀ። የተማረውም ሆነ ያልተማረው የሀገር ሰው ስለ አካል ብቃት እንቅስቃሴ ጠቀሜታ እውቀት የለውም። የመኖሪያ አካባቢዎችም ይህን ከግምት ያስገቡ አይደሉም። ትምህርት ቤቶች ሲሰሩ ለዚህ ምቹ አካባቢ የላቸውም ብቻ ሳይሆን ለመቆም እንኳ የሚሆን ቦታ የላቸውም። ቦታ ካለም ለህንፃ መስሪያ ነው የሚውለው። በአሁኑ ጊዜ እኔን የሚያስፈራኝ አሉ አቶ ፈለቀ፣ እየተባባሰ በሚሄደው እንዲህ ባለው በሽታ ምክንያት ከፍተኛ ቀውስ ውስጥ እንደሚገባ ነው። ምልክቶቹም እየታዩ ነው። በተለይ በከተሞች አካባቢ ከ10 እስከ 15 ዓመት የሆናቸው የአንደኛ ደረጃ ትምህርት ቤት ተማሪዎች የሰውነት ክብደት ያስፈራል። እናም ዋና ምክራቸው ፎቆች ሲገነቡ የስፖርት ማዘውተሪያም አብሮ ይታሰብበት ነው። ሌሎችም የካንሰር መስፋፋት አሳሳቢ የሆነ መምጣቱን በገጠር አካባቢ በቂ ሕክምና ሳያገኙ የሚያልፉትም ብዙዎች መሆናቸውን የሚገልጹ አስተያየቶቻችሁ ደርሰውናል። ሀሳባችሁን ያካፈላችሁንን ሁሉ ከልብ እናመሰግናለን። የዕለቱን በዚሁ አበቃን። ሸዋዬ እየለገሰ ነኝ። ሰላም ሁኑ።